በቤንሻንጉል ጉሙዝ ክልል ተፈናቅለው የነበሩ ሰዎች ባለፉት ሶስት ወራት ውስጥ ወደ የአካባቢያቸው ቢመለሱም ድጋፍ ግን እያገኘን አይደለም ሲሉ አንዳንዶቹ ገልጸዋል። የክልሉ መንግስት ተፈናቅለው ከነበሩ መካከል ሀያ ስድስት ሺህ ሰዎች ሲቀሩ አብዛኞቹ ወደ የአካባቢያቸው መመለሳቸውን አስታውቋል። በሌላ በኩል በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ትላንት ባወጣውና የኢትዮጵያን ሁኔታ በቃኘው ሪፖርቱ አብዛኞቹ ክልሉ የክልሉ ተፈናቃዮች ወደ የአካባቢያቸው መመለሳቸውን አስታውቆ የሰብአዊ ድጋፍ እንደሚያስፈልጋቸው ግን አሳስቧል። ናኮር መልካ ተጨማሪ ዘገባ አለው። በቤኒሻንጉል ጉሙዝ ክልል ውስጥ ባለፈው አራት ዓመታት በጸጥታ ችግር ሳቢያ ተፈናቅለው ከነበሩት እንዲሁም ባለፉት ሶስት ወራት ውስጥ ወደ የአካባቢያቸው ከተመለሱት መካከል በካማሺ ዞን ውስጥ ወደ ካማሺ ወረዳ የተለያዩ የገጠር ቀበሌዎች መመለሳቸውን ለአሜሪካ ድምፅ ተናግረዋል። በየአካባቢያቸው አንጻራዊ ሰላም በመስፈኑ መመለሳቸውን በስልክ የተናገሩት አቶ ሰንበት አተርፋ መንግስት ድጋፍ እንዲያደርግላቸው ጠይቀዋል። ብዙ ሰዎች ነው ወደ ጫካ የተፈናቀለው እና የመንግስት ስር ሲቀብሉ ደግሞ ወደ ሰፈር ሲመለሱ ብዙ ነገሮች አለ። እና እንደ መንግስት ሰብዓዊ እርዳታ ደግሞ አላገኝም። በዛ ነ ሰብዓዊ እርዳታ በጣም በአግባቡ አልተሰጠም። ልብስ ያስፈልጋል፣ መጠለያ ያስፈልጋል፣ አልባሳትን ያስፈልጋል። ሌላው አስተያየት ሰጪም ከጥቂት ወራት በፊት ድጋፍ እያገኙ መቆየታቸውን ጠቅሰው አሁን ላይ ድጋፉ መቋረጡን ገልጸዋል ድጋፉ መጀመሪያ ተሰጠው ነበር ነገር ግን አሁን በአብዛኛ ግን ሰው የተቸገረበት በሻራው ምክንያት ሻራው ብዙ አልደረሰም ምግብም አንዳንድ ሰዎች ደርሷል ሁሉም ግን አልደረሰም መስከረም መጨረሻ ላይ ተቋረጠ ይሄ ነገር በቃ ምንም እርዳታ አልተሰጠም በዛ ላይ ሞ የጠየቀ ሰውም የለም የክልሉ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ በክልሉ በጸጥታ ችግር ሳቢያ ተፈናቅለው ከነበሩት አራት መቶ ሰባ አምስት ሺህ በላይ ሰዎች መካከል 26 ሺህ ውጪ አብዛኛዎቹ ወደየአካባቢያቸው መመለሳቸውን አስታውቀዋል። ድጋፍ እየተደረገላቸው ስለሚገኙ ሰዎችም አክለው ገልጸዋል። ወደ 449 ሺህ ወደ ቄው ተመልሰዋል። ወደ 26 ሺህ የሚጠጉት ደግሞ አሁንም በካምፕ ነው ያሉት ስፔሻሊ ምዕራብ ኦሮሚያ ጋር ተያይዞ የመጡ ናቸው፣ በብዛት ማለት ነው። ከካማሽ አራቱ ወረዳዎቹ ውጪ ሌሎም እየተደገፉ ነው ያለው። ድጋፉ ከባለፈው ጊዜ አሁን የተሻለ ነው። ወይም በመልሶ ማቋቋሙ በአካባቢ ማቴሪያልም ቢሆን ድጋፎች እየተደረጉ ቤቶችም እየተሰሩ ነው ያሉት። መንግስታዊ ያልሆኑት ሰብአዊ ድጋፍንም ቢሆን እየደገፉ ነው ያሉት። ሁሉም አካባቢ እስከሚባል የድጋፍ ሁኔታ ምግብ ነክም ምግብም በጥሩ ሁኔታ እየቀረበ ነው ያለው። የድጋፍ እጥረትን በተመለከተ ከተመላሾች መካከል ለአነሱት አቤቱታም ምላሽ ሰጥተዋል። በመንገድ ምክንያት በተለያየ ጸጥታ ምክንያት ዳታ ድጋፍ አይደርሳቸውም ነበር፣ ትክክል ነው። ግን ከቅርብ ጊዜ ጀምሮ አሁን ሴዳልን ተጠቃሚ ማድረግ ተችሏል። ከካማሽ ዞን ሴዳልና ማወቆሞ አሁን ተገብተዋል። ኦልሬዲ ማለት ነው ይሄ በጋ መንገድ እየተጠረገ ስለሆነ ውዝን በክልሉ ውስጥ ማለት ነው። ስለዚህ አሁን በቅርብ ጊዜ ርብርብ እየተደረገ ነው ያለው በአጭር ጊዜ ውስጥ አሁን የተቀሩትንም ለመደገፍ እየተሰራ ነው ያለው። በሌላ በኩል በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ትናንት ባወጣው የኢትዮጵያን ሁኔታ በቃኘው ሪፖርቱ በክልሉ ከ182 ሺህ በላይ ተፈናቃዮች ወደየአካባቢያቸው መመለሳቸውን ያስታወቀ ሲሆን የሰብአዊ ድጋፍ እንደሚያስፈልጋቸው አሳስቧል። መስሪያ ቤቱ 33 ሺህ የሚሆኑ አሁንም በመጠለያ ውስጥ የሚገኙ ተፈናቃዮች መሆናቸውን ጠቁሞ ከ110 ሺህ በላይ ተፈናቃዮች መካከል 77 ሺህ ሲሆኑ አሁንም ከህብረተሰቡ ጋር ተቀላቅለው በመኖር ላይ እንደሚገኙ አስታውቋል። በተጨማሪም በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ዩኤን ኤችሲአር በቤኒሻንጉል ጉሙዝ ውስጥ በግጭት ሳቢያ የተፈናቀሉ ከ20 ሺ በላይ የሱዳንና ደቡብ ሱዳን ስደተኞችን ለመደገፍ ከሚመለከታቸው አካላት ጋር እየተረባረበ መሆኑን አስታውቋል። በዚህ ዙሪያ ሰፋ ያለ መረጃ እንደሌላቸው የገለጹት የክልሉ አደጋ ስጋት አመራር ጽፈት ቤት ኃላፊ አቶ ታርቀኝ ተከታዩም ብለዋል። ሁለቱ ሱዳኖች ላይ ችግር ችግር በቅርቡ መከሰቱን መረጃ ባይኖረንም ከዚህ በፊት ወደ ክልላችን የመጡ ወደ ሰባ አምስት ሺህ ሪፊውጂስ አሉ። በአጠቃላይ እነዚህ በክልል ውስጥ የነበሩ ሪፊውጂስ ወይም የውጭ ሀገር ዜጋ ናቸው። ከፍተኛ ኮሚሽኑ በክልሉ ከሰባ ሺህ በላይ የሁለቱ ሀገራት ስደተኞች እንደሚገኙም ጨምሮ ገልጿል። በዚህ ዙሪያ ከስደተኞችና ስደት ተመላሾች ኤጀንሲ ምላሽ ለማግኘት ያደረግነው ጥረት አልተሳካም። በክልሉ ውስጥ ባለፉት አራት ዓመታት በደረሰው ጥቃት ቁጥሩ የበዛ ሰው መገደሉንና ና በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው መፈናቀላቸውን እንዲሁም መንግስት ተፈናቃዮችን የአካባቢያቸው ለመመለስ በርካታ ስራዎችን እየሰራ መሆኑን ስለመግለጹ መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ።